Voice of America! ዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤድ በትግራይ የአደጋ ጊዜ ምላሽ ሰጪ ቡድን መሪ የሆኑት ኤምሊ ዴኪን በትግራይ ክልል ተጎጂ ለሆኑ ተፈናቃዮች አስፈላጊውን የሰብአዊ እርዳታዎችን እየሰጡ መሆኑን ተናግረዋል። የአሜሪካ መንግስት እስካሁን በክልሉ ባለው ግጭት ተጎጂ ለሆኑ ሰዎች እርዳታ የሚውል ወደ ሶስት መቶ አምስት ሚሊዮን ዶላር ማውጣቱንም አስረድተዋል። የቡድን መሪዋን ያነጋገረው የቪኦኤ ትግርኛ ክፍል ባልደረባችን በትረ ስልጣን ነው። ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ መንግስት ዓለም አቀፍ የልማት ድርጅት ዩኤስኤድ በትግራይ የአደጋ ጊዜ ምላሽ ሰጪ ቡድን መሪ ኤምሊ ዴኪን በኢትዮጵያ ትግራይ ክልል በግጭቱ የተጎዱ ወገኖችን ብዛትም ሆነ የሁኔታውን አሳሳቢነት በመግለጽ ድርጅታቸውም ሆነ አጋሮቻቸው በመስጠት ላይ የሚገኙትን ሰብአዊ እርዳታ እንደሚቀጥሉበት ተናግረዋል። በተለይ በሽሬ አካባቢ ቁጥሩ እጅግ ከፍተኛ የሆነ የተፈናቃይ የሕዝብ ክምችት እንዳለ እናውቃለን። ስለዚህ እነዚያ ሰዎች በስፍራውም እንደደረሱም የሚያስፈልጋቸውን የነፍስ አድን አቅርቦት ሁሉ እንዲያገኙ ብዙ ጥረት ይደረጋልም ብለዋል። በአሁኑ ወቅት ትግራይ ውስጥ በተባበሩት መንግስታት ድርጅት ግምት መሰረት በጠቅላላው ወደ አራት ነጥብ ሚሊዮን ሰዎች የሰብአዊ እርዳታ እንደሚሹ እናውቃለን። ያ እጅግ በጣም ከባድ የሆነ ስራ ይጠይቃል። ስለዚህ ከአጋሮቻችን ጋር በመሆን የህይወት አድን እርዳታ ለሚያስፈልጋቸው ሁሉ በትክክል ተደራሽ መሆናችንን ለማረጋገጥ መስራታችንን ቀጥለናል። በአሁኑ ሰዓት እርዳታ ለመስጠት በማይቻልበት አስቸጋሪ ሁኔታ ውስጥ ያሉ በርካታ ሰዎች መኖራቸውን እናውቃለን፣ ያሉት ኤምሊ ያም በጣም አሳሳቢ መሆኑን ተናግረዋል። እርዳታ ወደሚያስፈልጋቸው ወደ እነዚህ ሰዎች ዘንድ ለመድረስና አጋሮቻችንም የሚያገኟቸው መሆኑን ለማረጋገጥ በኤምባሲያችን በኩል ከኢትዮጵያ መንግስት ጋር እየሰራን ነው ብለዋል። አንዳንድ ችግሮች አሉ። ተረጂዎችን አጋሮቻችን በቀላሉ ሊያገኟቸው የሚችሉባቸው አካባቢዎች በትላልቅ ከተሞችና ከዋና ዋና መንገዶች አቅራቢያ ባሉ አካባቢዎች ነው ካሉ በኋላ ስለሆነም እርዳታው አቅርቦት ሊደርሳቸው ባልተቻለባቸው አካባቢዎች በመድረስ እርዳታውን ላላገኙት ሰዎች ለመድረስ እንዲ እንደሚቻል ከተባበሩት መንግስታት አጋሮች ድርጅቶች ጋር እየተሰራ መሆኑንም ገልጸዋል። በአጠቃላይ ግን ለህዝቡ በሚያስፈልገው የእርዳታ መጠንና አይነት የተነኩ መሆኑንም ኃላፊዋ ሲገልጹ እንዲህ ብለዋል። በተለያዩ ዘርፎች የምግብ ዋስትና፣ የተመጣጠነ ምግብ፣ የጤና ንጽህናና የንጹህ ውሃ አቅርቦት በሌሎች ዘርፎች ያሉትን ጨምሮ በሚያስፈልጉ ሰብአዊ እርዳታዎች ብዛት፣ አይነትና መጠን ተነክተናል። ከአጋሮቻችን ጋር በመሆን እርዳታው በቀጥታ ከሚያስፈልጋቸው ጋር በመገናኘት ውጤታማ በሆነ መንገድ በምንመድበው ገንዘብም ሆነ በምንሰጠው እርዳታ ልንረዳቸው የምንችልበትን መንገድ በማፈላለግ ጠንክረን እየሰራን ነው። ለሰብአዊ እርዳታ ዩናይትድ ስቴትስ መንግስት እስካሁን ወደ ሦስት መቶ አምስት ሚሊዮን ዶላር ለግሷል፣ ያሉት ኃላፊዋ ይህ እርዳታ በጣም አስፈላጊ ለሆኑ የምግብ እርዳታዎች፣ ለውሃ፣ ለመድኃኒት አቅርቦት፣ በክልል ውስጥ ለተፈናቀሉ ሰዎች ደህንነቱ የተጠበቀ መጠለያ ማቅረብና ከግጭት አካባቢዎች የሚሸሹ ሰዎችንም ደህንነት ለመጠበቅ የሚረዱ የተለያዩ ድጋፎችን ለመስጠት የዋለ ነው ብለዋል። ለመጠለያ እንዲውሉ በቅርቡ ወደ አገር ውስጥ ስለገቡት እቃዎችም የተደሰቱ መሆኑን ኃላፊዋ እንደሚከተለው ገልጸዋል። very excited because we were just able to airlift 1500 rolls of plastic sheeting, um, from our warehouses in Dubai, directly to Addis. ትግራይ ክልል ውስጥ እየተካሄደ ባለው ግጭት ተጎጂ ለሆኑ ከሰማንያ ሁለት ሺ በላይ ሰዎች ለሚቀልሷቸው የአስቸኳይ ጊዜ መጠለያዎች መከለያ የሚሆን አንድ ሺ አምስት መቶ ጥቅልና ጠንካራ የፕላስቲክ መሸፈኛዎችን በአውሮፕላን ከዱባይ አጓጉዘን አዲስ አበባ በማስገባታችንም ደስ ብሎናል። እነዚህን ወደ መቀሌ፣ ሽሬና እርዳታው እጅግ በጣም ወደሚያስፈልጋቸው አካባቢዎች እና እናጓጉዛለን ከምናደርጋቸው ሌሎች ነገሮች ብዙ ሰብሎች መውደማቸውንና የሰዎችና የገበያ ቦታዎች መስተጓጎላቸውን ተገንዝበናል። ብዙ ሚሊዮን ሰዎች ቤቶቻቸውን ለቀው እንደተሰደዱም ይታወቃል፣ ያሉት የዩኤስኤድ ኃላፊ ኤምዲዲከን በምግብ አቅርቦት በኩል ለተረጂዎቹ አሁን እየተደረገ ያለውን ድጋፍ እንደሚከተለው ገልጸዋል። We have been ramping up our food security assistance and have provided about 206,000 metric tons of wheat, yellow split peas, vegetables. አሁን የምንሰጠውን የምግብ እርዳታ በማጠናከር ወደ 106,000 ሜትሪክ ቶን ስንዴ፣ የምግብ ዘይት እንዲሁም ልዩ የተመጣጠነ ምግብ ከዚያ ውስጥ ደግሞ ወደ አራት ሚሊዮን ሕዝብ በተመጣጠነ የምግብ እጥረት የተጎዱ ወደ 400,000 የሚደርሱ ሕፃናትና ሴቶችን ጨምሮ መመገብ የሚችል ነው። ከአጋሮቻችንም ጋር በመሆን ወደ አንድ መቶ አርባ ሺህ ለሚሆኑ ሰዎች ንጹህ የመጠጥ ውሃ ለማዳረስ እንዲሁም የንጽህና መጠበቂያ ቁሳቁሶችና የውሃ መቅጃና ማጠራቀሚያ ዕቃዎች ሰዎችን ለማቅረብ እየሰራን ነው። አጋሮቻችን የመድኃኒት አቅርቦትን ደህንነታቸው በተጠበቀ ስፍራ እንዲያኖሩና ለሴቶችና ሕፃናት የምክር አገልግሎት በመስጠት እንዲሁም በግጭቱ የተነሳ ከወላጆቻቸው የተነጠሉ ሕፃናትን ከቤተሰቦቻቸው ጋር መልሶ በማገናኘት እንዲሁም የመጠለያ ፍላጎቶችን ለማሟላት ከኢትዮጵያ መንግስትና ከሰብአዊ እርዳታና ሰጪ አጋር ድርጅቶቻችን ጋር በመሆን ከክልሉ የተፈናቀሉ ዜጎችን በሽሬና አካባቢው ለማስፈር የሚረዱ መጠለያዎችን እየሰራን ነው በማለት ዩኤስኤድ በትግራይ እያደረገ ያለውን ነገር ዘርዝረዋል። ዋነኛው ትኩረታችን ያደረግነው ኢትዮጵያ ውስጥ በትግራይ ክልል ለቀሩት ይሁን እንጂ፣ በሱዳን ያሉትን ስደተኞችን ከዓለም ምግብ ድርጅት አማካይነት አጣዳፊ የምግብ እርዳታዎችን እንሰጣለን ብለዋል። እስካሁን ትግራይ ውስጥ በሚሰጡት ሰብአዊ አገልግሎት ሊጠቅሱት የሚችሉት ምንም አይነት ችግር ያልደረሰባቸው መሆኑን የገለጹት የዩኤስኤድ ኃላፊዋ በዩናይትድ ስቴትስ መንግስት በኩል ለትግራይ ህዝብ ትልቅ ድጋፍ ያለ ይመስለኛል። እርዳታችንንም የምንቀጥልበት ሲሆን ከአጋሮቻችን ጋር በመስራት የሚሰጠው ሰብአዊ እርዳታ በሚያስፈልገው መጠን መሟላቱን ለማረጋገጥ ሌሎች ለጋሽ ድርጅቶችም በክልሉ ላለው ችግር እርዳታቸውን እንዲለግሱ እናበረታታለን ማለታቸውን ከቪኦኤ ትግርኛው ክፍል የተላከልን የበትረ ስልጣን ዘገባ ያስረዳል። ተከታዩ መሰናዶ ንግድና ምጣኔ ሀብት ነው።